ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ሕዳር 16 ቀን 2007 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንሰማለን። እንደምን አምሽታችኋል። ዛሬ የክርስቶስ ልደት መታሰቢያ በዓል ነው ለአውሮፓውያን ካላንደር ተከታዮች እንኳን አደረሳችሁ እላለሁ። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በሮሙ የቅዱስ ጴጥሮስ አደባባይ ለተሰበሰቡ ብዙ ሺህ ምዕመናን ቃለ ቡራኬ የሰጡ አቡኑ የዛሬውን የኢየሱስ ክርስቶስ ልደት በዓል መታሰቢያ ምክንያት በማድረግ ባስተላለፉት መንፈሳዊ መልእክታቸው አብዛኛውን የሶሪያ ህዝብ የሶሪያን ክፍል የተቆጣጠረው እስላማዊ መንግስት በንጹሐን አናሳ ህዝቦች ላይ የሚፈጽመውን የጭካኔ ያሉትን ግድያ አውግዘዋል። ይህ ዛሬ በመላው ዓለም እየተከበረ ያለው የኢየሱስ ክርስቶስ የልደት መታሰቢያ በዓል ለክርስትና አማኞች ታላቅና የተቀደሰ ቀን መሆኑን አቡኑ ገልጠዋል። የዘንድሮው የክርስማስ ወይም የገና በዓል ለአቡኑ ሁለተኛ የሊቀ ጵጵስና ዓመታቸው መሆኑም ታውቋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኝ አንድ የአፍሪቃ ህብረት የሰላም አስከባሪ ጦር ሰፈር የአማጽያን ጥቃት እንደደረሰበት ተገለጠ። የዓይን ምስክሮች እንደገለጡት ከተማዋ አውሮፕላን ጣቢያ አቅራቢያ በሚገኘው በዚህ ጦር ሰፈር ላይ ከፍተኛ ተኩስና ፍንዳታ ደርሶበታል። ለጥቃቱ እስላማዊው አክራሪ ቡድን አልሻባብ ኃላፊነቱን ወስዷል። የቡድኑ ቃል አቀባይ ለሮይተርስ ዜና አውታር እንደገለጠው አማጽያኑ ወደ ካምፑ በኃይል ጥሰውና ደርምሰው በመግባት የተኩስ እሩምታ ከፍተዋል። በምዕራብ ዩናይትድ ስቴትስዋ ሚኒሶታ ነዋሪ የሆነ አንድ የሶማሌ አሜሪካዊ ቤተሰብ ከሶሪያ ምንጮቹ አገኘሁ ያለውን መረጃ ጠቅሶ በሰጠው ቃል ልጃቸው ከአይሲስ ጎን ተሰልፎ ሲዋጋ ኮባኔ ውስጥ መገደሉን አስታወቀ። የሀያ ዓመቱ ዩሱፍ አብዲ ቃዲ መሐመድ ቤተሰብ ልጃቸው መሞቱን የሰሙት ባለፈው እሁድ ነው። ወላጅ እናቱ ሀዋ ጃማ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል መሞቱ ብቻ ተነገረን እንጂ በእርግጥ አስከሬኑን አላየንም ብለዋል። እናት መሞቱን የነገራቸው ግን ማን እንደሆነም አልገለጡም። እንደ አውሮፓ አቆጣጠር በ1996 ወዲህ ወደ ዩናይትድ ስቴትስ ሲመጡ ሞታ የተባለው ልጃቸው የሁለት ዓመት ሕፃን እንደነበር ገልጠው በኋላም ትምህርቱን በጥሩ ሁኔታ ተከታትሎ ኮሌጅ በመግባት የኤሌክትሪክ ምህንድስና ያጠና እንደነበርም ተናግረዋል። ባለፈው ሰኔ ወር ከቤት የጠፋው ልጃቸው ሄጅ አለሁ ከማለት ያለፈ ምንም እንዳልተናገረና ሄጅ አለሁ ያለውም ወዴት እንደሆነ አልገለጠም ብለዋል እናቱ ጃማ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን የማሊውን ተወላጅ ሙስጣፋ ሱማሬን በደቡብ ሱዳን ሪፐብሊክ የዋና ጸሐፊው ምክትል ዋና የፖለቲካ ወኪል አድርገው በትናንቱ ዕለት ሾመዋል። አዲሱ ሹም የሚተኩት የቀድሞውን ራዚዶን ዜኔንጋን ሲሆን ዜኔንጋ ደግሞ አሁን በሶማሊያ የተባበሩት መንግስታት ድርጅት ተልእኮ ምክትል ልዩ ወኪል ሆነው ተሰይመዋል። ዜንጋ በደቡብ ሱዳን ላደረጉት አስተዋጽኦ ከዋና ጸሐፊው ከሚስተር ባን ኪሙን ምስጋና ተችረዋል። አድማጮች ለሰዓት ዋለን ዜና በዚሁ አበቃ። በሶስት ሰዓት በመደበኛው ፕሮግራም ሰፋ ካለ ዜና ጋር እመለሳለሁ። መልካም ምሽት፣ መልካም በዓል። አዲሱ አበበን ለዓለም ዜናዎቹ እናመሰግናለን ከምሽቱ 3 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያውያን በአሜሪካ ወደ ስድስት የሚሆኑ ኢትዮጵያውያን የታክሲ አሽከርካሪዎች የፊታችን ቅዳሜ አንድ ትልቅ የክሪስመስ ማለት የገና ፓርቲ አላቸው። ዛሬን ሁሉም በየቤቱ ውሎ ቅዳሜ በአንድ ትልቅ አዳራሽ ተገናኝቶና ተሰባስቦ ለመደሰት በዓሉን፣ ለማክበር ለመብላት፣ ለመጠጣት። ከዚያም ሌላ አንድ ትልቅ ቁም ነገር አላቸው። በአገር ቤት ያሉትን በዚህም የሚገኙትን ነዳያን፣ ቤት የለሾችና ችግረኞች የሚያሰባስብበት ሁኔታ ምን በማድረግ የአዲሱ አበበ እንግዳ የሚመልሱት ጥያቄ ነው። እሺ አቶ ደግፌ በቅድሚያ ስለ ጊዜው አመሰግናለሁ። እነማን ናችሁ? ቀደም ሲልም ጠቅሻለሁ፣ በዚህ በዓል ላይ የምትሳተፉት ኢትዮጵያውያን እንዴትና ከየትስ ተሰባሰባችሁ? ስማችን እንግዲህ ዩናይትድ ቬንቸርስ ኮንሶርቲየም ነው የሚባለው። በዚሁ በታክሲ ቢዝነስ ውስጥ አንዳንድ ችግሮች በመምጣታቸው በጋራ አንድ ላይ ሆኖ የጋራ ቤት ለመመስረት በተደረገው ወደ ስድስት የምንሆን የታክሲ ካምፓኒዎች በአንድነት መርጃ አድርገን ያቋቋምነው ካምፓኒ ነው። መቼ ነው የተቋቋመው? ይቅርታ በሁለት ሺህ ስምንት የዛሬ አንድ ስድስት አመት ግድም ሰባት አመት ሊሆናችሁ ነው። የዚህ ቅዳሜ የገናን በዓል አስመልክታችሁ የምታደርጉት ስብስብ ወይም ፓርቲ የመጀመሪያው ነው ቆይቷል በአንድ ወቅት ከዛሬ ስድስት አመት ሰባት አመት በፊት ባለሳሳት አንድ ሌላ አድርገን ነበር በመሀሉ አልነበረንም አሁን ግን ይሄኛው ኦልሞስት የመጀመሪያው ነው ማለት ይቻላል ምንድን ነው የቅዳሜ ዝግጅታችሁ ቅዳሜ እንግዲህ ትልቅ በዓል አለ ይበላል ይጠጣል ይጨፈራል ትሰበሰባላችሁ ትገናኛላችሁ ምንድን ነው ዝግጅቱ እዛ ላይ የሚቀርበው ዋናው ዝግጅት ምንድን ነው ይሄ ካምፓኒያችን እንግዲህ ባለፉት ስምንት አመታት በጣም ብዙ ፕሮግረስ እያሳየ እየመጣ ነው ያለው በተሻለ መንገድ ና ላይ ነው እድገታችንም በጣም በተፋጠነ ደረጃ ላይ ነው ያለ ነው ኦልሞስት እዳ ውስጥ ከነበርንበት አሁን አትራፊ ሆነን ወደ አንድ ነጥብ ሁለት ሚሊዮን ብር ያተረፈ ካምፓኒ ነው እና በዚህም ምክንያት እያንዳንዳችን አባላቶቻችን በዚህ አጋጣሚ ተሰባስበን የወደፊቱን የካምፓኒያችን እድገትና አንዳንድ ስራዎችንም ለመቀየስ እጅግ ለመተዋወቅና የሰክሰሳችንንም በዚሁ ስኬታቸውን ማለት ነው። ስድስት የታክሲ ኩባንያዎች ነን ብለውኛል። ኢትዮጵያኖች ናችሁ? የሀገሪያውም ሰዎች አሉ። የሌላ ሰው ሀገር የሌላ ሰው የለም። እኛ ኢትዮጵያ ነች። ስንት ኢትዮጵያን ትሆናላችሁ? ወደ አምስት መቶ ስልሳ እንሆናለን። ብዙ ናችሁ እና ቅዳሜ እነዚህ አምስት መቶ ስልሳዎቹ ከነ ቤተሰብ ነው የሚመጡት ራሳቸው ናቸው የሚመጡት በዚህኛው ስብስብ በአሁኑ እንትን የሚመጡት ወደ ሼርሆልደርስ። ሁለት ግሩፕ ሁለት ካቴጎሪ አለ እዚህ ጋር ፍሊት ሜምበር እና ሼርሆልደርስ የሚባሉ አሉ። ወደ ሁለት መቶ ስልሳ የሚጠጉት የሼርሆልደርስ ናቸው። እነዚህ ሼርሆልደርስ ማለት የካምፓኒው ባለቤቶች ናቸው። እና እነዚህ ሁለት መቶ ስልሳዎቹ ከነ ቤተሰቦቻቸው ነው የሚመጡት። የተጋበዙ እንግዶችም አሉ፣ ከተለያየ የመኪና ኩባንያ ወይም ካር ዲለርስ ውስጥ የሚሰሩ ተብሏል። እና እነማ እነማ ተጋብዘዋል። ከኛ ጋር ቢዝነስ የሚሰሩ በተለያዩ እንትን ቬንደሮቻችን አሉ። ለምሳሌ የ ዳርካርስ ቶዮታ፣ ቢልፌች ቶዮታን፣ ከሌላም ካምፓኒዎቻችን በዚህ ከተማ ውስጥ የሚገኙ ሌሎችም የታክሲካብ ካምፓኒዎች፣ የኢንሹራንስ ካምፓኒዎች ክራውን የሚባል አለ፣ አማልጋሜትድ፣ እነዚህን የመሳሰሉ ከእኛ ጋር ቢዝነስ የሚሰሩ ሁሉም ሰዎች፣ ሁሉም ግሩፖች ተጠርተዋል። ይሄን ያህል ሰው ስታሰባስቡና ድግስ ስትደግሱ መቼም ወጫችሁ ቀላል አይደለም። ወጫችሁን ከኩባንያው ነው የምታወጡት ወይስ በነፍስ ወከፍ ከየኪስ ነው? እኛ ከኩባንያው ነው የምናወጣው። እንዲው አንድ ጥያቄ ላንሳ። ብዙ ሰው ሊጠይቅ ወይም በአእምሮ ሊመጣ ይችላል እናንተ በሙሉ ኢትዮጵያውያን ነን ብለውኛል ኢትዮጵያውያን ደግሞ በውጭ ሲኖሩ የሀገራቸው አምባሳደሮችም ናቸው የሀገራቸውን ባህል ማስተዋወቅ ተገቢ ነው ይባላል እና ይሄ ገና የኢትዮጵያ በዓል አይደለም ነገ የአውሮፓውያን ነው ነገር ግን ውጭ ብንኖርም እንደ ውጭው እንደ ሰው መሆን ያስፈልጋል ግን የኢትዮጵያን ገና ሲመጣ እንደ ኢትዮጵያዊነታችሁ ብታደርጉ ከጊዜ በኋላ ይለመዳል። አሁን በዓሉ ነገ ነው። እናንተ ቅዳሜ ነው የምታከብሩት። እንግዲህ ስራ የለም። ልክ እንደዛው የኢትዮጵያ ገና ስራ ቀን ሊውል ይችላል። እሁድ፣ ቅዳሜ ጠብቃችሁ የኢትዮጵያ ገና ነው ብላችሁ ብታስተዋውቁ የዚህ ሀገር ነዋሪዎችም የሀገራችሁን ባህል ያውቃሉ፣ እናንተም አምባሳደርነታችሁን ተወጣችሁ ይባላል እና እንደው ለመሆኑ ይሄን ነገር አስባችሁ ታውቃላችሁ? ይሄ ነገር በደንብ ታስቦበታል። እንግዲህ የዚህ ካምፓኒ በቦርድ ኦፍ ዳይሬክተርስ ነው የሚመራው። አምስት የቦርድ ኦፍ ዳይሬክተርስ አሉት ሜምበሮች አሉት እና እኛ ነገር ያመጣንበት ዋናው ምክንያት ይር ኢንድ ሲዝናል እንትን ግሪቲንግስ በሚል ደረጃ ነው። የአመቱ ሲያልቅ የምታደረጉት ምንድን ነው? የሚያሰራን ነገር ይሄ የእምነት ጉዳይ ሆኖ በእምነት ደረጃ ላይ እንዳይሆን ብዙም ከሁሉም እንትን እምነቶች የተውጣጡ ናቸው ያሉን ሜምበሮች፣ እና ስትሪክትሊ ገና የሚለውን ነገር ላለማለት ትንሽ ለእኛ ይከብደናል። በዚህም ምክንያት የአመቱ መጨረሻ ወይም ሲዝን ግሪት እንትን አኗል ሲዝን ግሪቲንግስ በሚል ደረጃ ነው ያደረግነው። ለነገሩ የኢትዮጵያ ገና የሚያመቱ መጀመሪያ ጃንዋሪ ሰበት ነው ብዙ ጊዜ ሰባት ነው የሚውለው እና ያንንም ስም መስጠት ይቻላል። ያው ይሄም የነገም ገና ነው ያም ገና ነው ግን እንደው ይሄን ለእናንተ ተዋለሁ ብቻ በሰዎች አእምሮ ሊመጣ የሚችል ጥያቄ ስለሆነ ኢትዮጵያውያን ስለሆናችሁ ለዚህ ነው ጥያቄውን ያነሳሁት። በመጨረሻ እንደው ስለ ጊዜው አመሰግናለሁ አቶ ደግፌ። መልካም በዓል! የቅዳሜው በዓል ዝግጅት የተሳካ እንደሚሆን ተስፋ አረጋለሁ። መጨረሻ ግን ሌላ እንደ ኢትዮጵያዊ ለኢትዮጵያውያን ኢትዮጵያ ውስጥም ይሁን እዚህም ሀገር ይሁን የተቸገሩ ቤት የለሾች የመሳሰለው አለና እንዲህ አይነቱ ስብስብ ምንም ቢሆን ወገኑን ማሰብ አለ። እዚህ ሀገር ያሉ የአገሩም ሰዎች ይሁኑ ቤት የለሾች አሉ፣ በረንዳ አዳሪዎች አሉ። የመሳሰለ ምን ምን ያደርጋችኋል? ከዚህ ቀደም እናንተ እንደ በጎ አይነት እንደ በጎ ተግባር አይነት ጥሩ ጥያቄ ነው። እና ይሄንንም ነገር እኛ ካገኘነው ትሩፋት ለነዚህ አይነት ነገሮች አንዳንድ ነገር ማድረግም እንደሚገባን በማሰብ እንደውም አሁን በተለይ ማስታወቂያ መልክ ለዚህ ስለሚገኙ ማናቸውም ኢትዮጵያዊ ለሆኑ የበጎ አድራጎት ድርጅቶች እርዳታ ለመስጠት ማስታወቂያ አውጥተናል። ከኢትዮጵያም ያሉ የሚወዳደሩም እንደዚህ አይነት አሉ። በተለይ አሁን ህጻናትን የሚረዱ ጥሩ፣ አዛውንትን የሚረዱ ለምሳሌ ይህ ጤናን በተመለከተ አንዳንድ የካታራክት እንትን የአይን ጥሩ ነው ያው ሰርቪስ የሚሰጣቸው እነዚህን ለመሳሰሉ እርዳታ ለመስጠት ዝግጁ ነን። በተለይ ለአንደኛው የእርዳታ ድርጅት እርዳታው እንዲሰጥም ተወስኗል፣ እና በቅርብ ቀን ለእነሱ ይላክላቸዋል። በጣም በጣም ጥሩ ነው። ለምን ኃይል ጉልበት አላችሁ እየገምታለሁ። ጥሩ ስራ ላይ ነው ያላችሁ። ስብስቡን በርካታ ነው፣ እና ይሄ በጣም ተገቢ ነው። ኢትዮጵያውያንም በእውነት በአክብሮትና በትልቅ ተስፋ ይጠብቋቸዋል ማለት ነው። እንኳን አደረሰዎት መልካም በዓል። እግዚአብሔር ይስጥልኝ፣ መልካም አመስባል። ደርሶም ለድሉ አመሰግናለሁ። አድማጮች፣ አሁን ወደ ሁለተኛው ቅንብር እንሸጋገራለን። 2014 በጣም ትላልቅ የሚባሉ የውጭ ፖሊሲ ችግሮች የባራክ ኦባማ ፕሬዚደንታዊ አመራር ላይ የተደቀኑበት ዓመት ነው። የሩሲያ ዩክሬንን መውረር፣ ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን መነሳሳት፣ ገና ካልተረጋጋችው አፍጋኒስታን ከፊል የዩናይትድ ስቴትስ ወታደሮች መውጣት በምዕራብ አፍሪቃ የኢቦላ ተላላፊ፣ እንዲሁም ለብዙዎች አስደንጋጭ የሆነው ከኪባ ጋር ግንኙነቶችን የመፍጠር ውሳኔያቸው ከብዙዎቹ ጥቂቶቹ ናቸው። የዋይት ሐውስ ዘጋቢያችን ሉዊ ራሚሬ ግልጽ ያልሆነ እርስ በርሱ የሚጋጭ ወይም ውስብስብ እየተባለ በተቺዎች የሚገለጸውን የፕሬዝደንት ኦባማ የ2014 የውጭ ፖሊሲ በአመራራቸው ላይ የሚተወውን አንድምታ መለስ ብሎ ይመለከታል። ትዝታ በላቸው ታቀርበዋለች። ሩሲያ በዩክሬን ቁጥጥር ስር የነበረችውን የክሬሚን ሰላጤ መውረሯ ለኦባማ አስተዳደር የመጀመሪያው የ2014 አስደንጋጭ ክስተት ነበር። የዋይት ሐውስ ቤተ መንግስት ለሩሲያ ጠንካራ ማስጠንቀቂያ አስተላለፈ፣ እቀባም አደረገ። ሆኖም ከስትራቴጂያዊ ጥቅም ይልቅ የግል መርህን በማስቀደም የዩናይትድ ስቴትስ ወታደሮች በጉዳዩ ጣልቃ እንዲገቡ ፕሬዚደንት ኦባማ ፈቃደኝነትን አላሳዩም። በዓመቱ አጋማሽ ላይ በኢራቅና ሶሪያ ግጭቶች እንደሚነድ እሳት ሲንቀለቀሉ የፕሬዝደንት ኦባማን የውጭ ፖሊሲ እንደ ደካማ ከሚገልጹ ተቺዎች ነቀፋ መንጎድ ጀመረ። ብዙውን ጊዜ የውጭ ፖሊሲያችን ላይ የሚሰነዘረው ትችት ወታደራዊ ኃይልን ለምን አልተጠቀምንም የሚል ነው። እኔ ደግሞ ለእነርሱ ያለኝ ጥያቄ ከአስር ዓመታት በላይ በከባድ ጦርነቶች ተዘፍቀን የወታደሮቻችንን ሕይወት ከሰዋንና በብዙ ቢሊዮኖች የሚገመት ገንዘብ ከከሰከስን በኋላ ለምንድን ነው ለወታደራዊ ጣልቃ ገብነት የምንጓጓው? እነዚህ ተቺዎችስ በዚህ ይገኛል ብለው የሚያስቡት ትርፍ ምንድን ነው? ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን በሶሪያ ድል እየተቀዳጀ ሲሄድ በነሐሴ ወር ፕሬዝደንቱ ላይ የሚሰነዘረው ሂስ እየሰላና እየገዘፈ ሄደ። ፕሬዝደንቱ ግን ነውጠኛውን ቡድን አስመልክቶ ምን እንደሚያደርጉ ገና እያቀዱ መሆኑን ተናገሩ። አሁንም ስትራቴጂ የለንም። ከአንድ ሳምንት በኋላ ፕሬዝደንት ኦባማ ተቺዎች ከፈሪ ያነሰ ያሉት እቅድ አወጡ። እነዚህም በመቶዎች የሚቆጠሩ ወታደሮች ወደ ኢራቅ እንዲመለሱ ማድረግ በሶሪያ ላይ የፈንጂ ጥቃት ማስፋፋት ፈራተባ እያሉም ቢሆን ለማሸነፍ አያሌ ዓመታት የሚፈጅ ጦርነት ውስጥ አሜሪካን መልሶ ማስገባት ሲሉ እራሳቸው የገለጿቸውን ያካትታል። ጦርነት ውስጥ ፈጥኖ ለመግባት ማቅማማታቸው ነው፣ አንዳንድ ጊዜ ከፀጥታ ኃይሎቻቸው ጋር ሆድና ጀርባ የሚያደርጋቸው ይላሉ የፖለቲካ ገምጋሚ ማይክል ሩብን። Between a president whose own political convictions lead him to want to avoid putting ground troops in, versus American would tend to just but or not lala masataf, The Chon for that is because president, no, president is the lawmaker. would tend the last half of the law. But milu, law would tend to be more like a general law, and the matter would tend to be more like a general law. The reason Islam is so important ሆኖም እስከዚህ ዓመት ፍጻሜ የጋረጠው ስጋት እንዳለ ነው። በሶሪያ ና በዩክሬን ያለው ቀውስ አሁንም አልተፈታም። ፕሬዚደንት ኦባማ መጀመሪያ ወደ ስልጣን እንደመጡ ከሩሲያ ጋር ያለውን ግንኙነት ማሻሻል ሲሆን አሁን ከቀዝቃዛው የዓለም ጦርነት ወዲህ የመጨረሻው ብልሹ ሆኗል ተብሏል። በአንድ ወቅት የፕሬዝደንት ኦባማ የውጭ ፖሊሲ የማዕዘን ድንጋይ የነበረው የዩናይትድ ስቴትስ ወታደሮችን ስምሪት እንደገና ማመዛዘን እንዲሁም በኢስያ ፓሲፊክ እየገነነችና የአልጠየቅም ባህሪዋ እየጎላ የመጣው ቻይናን በአይነ ቁራኛ መከታተል ነበር። ሆኖም የፖለቲካ ገምጋሚው ሮበርት ዴይሊ ይህ የፖሊሲ አቅጣጫ የራሱ ችግር ነበረው ይላሉ። የአሜሪካ ወታደሮችን ስምሪት እንደገና የማመዛዘን ዓላማ ካወሳን ወዲህ በእስያ ፓስፊክ፣ በግብፅ፣ በሊቢያ፣ በዩክራይን፣ በሶሪያ በተነሱ ግጭቶች ዓላማው ተደናቅፏል። እስላማዊ ግንባር፣ ኢቦላ ተከታትለው ተከሰቱ። ከናካቴውም የወታደሮችን ስምሪት እንደገና ለማመዛዘን ተችሏል ወይስ ሳይሳካ ቀረ የሚል ጥያቄ ተነስቷል። ከፕሬዚደንት ኦባማ አስተዳደር ክስተቶች እንደ አንዱ ስኬት የሚታየው በኢቦላ መከላከያ ላይ እንዲሰሩ በመቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮችን በምዕራብ አፍሪካ ማሰማራታቸው ነው። ከዚያ በተጨማሪም ወደ አመቱ መጨረሻ ላይ ዩናይትድ ስቴትስ ወደ 50 ዓመታት የፖለቲካ ባላንጣዋ ሆኗ ከቆየች ኩባ ጋር ግንኙነቷን እንደምታድስ በመግለጽ ደፋር እርምጃ ወሰዱ። እነዚህ 50 ዓመታት ኩባን ማግለል መፍትሄ እንደሆነ አልመሰከሩም። አዲስ ምዕራፍ ለመጀመር ጊዜው አሁን ነው። ፕሬዚደንት ኦባማ በ2014 ዓ ም እጅግ ውስብስብ ችግሮች የተከሰቱባት ዓለም በ2015 አዲስ ምዕራፍ፣ አዲስ ግንኙነት እንደሚኖራት ተስፋ ያስተጋባሉ። አሁን ደግሞ የመጨረሻው ቅንብር ሴቶችና ቤተሰብ በጥቂት ቀናት ውስጥ የሚሰናበተው የአውሮፓውያኑ 2014 ዓ ም በግጭት መካከል ለተጠመዱ ሕፃናት ከምን ጊዜውም የከፋ ዓመት መሆኑን የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አስገንዝቧል። በጦርነት በሚታመሱ ሀገሮች ወይም አካባቢዎች የሚኖሩት ልጆች ቁጥር 230 ሚሊዮን እንደሚሆን ዩኒሴፍ ይገምታል። ከእነዚህም ውስጥ 15 ሚሊዮን የሚኖሩት ከማናቸውም በከፋ ደረጃ በግጭቶች የተተበተቡ በሆኑት ስድስት የዓለም አካባቢዎች መሆኑን ዩኒሴፍ አስረድቷል። እነሱም መካከለኛ አፍሪካ ሪፐብሊክ፣ ኢራቅ፣ ደቡብ ሱዳን፣ የፍልስጤማውያን ግዛቶች፣ ሶሪያና ዩክሬን ናቸው። ሊሳ ሽላይን ከጄኔቫ ለቪኦኤ የዘገበችውን የዓመቱን የዓለም ሕፃናት ሁኔታ ዘገባ ቆንጅታ የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ ሁለት ሺ አስራ አራት ዓመተ ምሕረትን የአውሮፓውያኑን ይህንን አሁን የሚወጣውን አመት ማለት ነው። በከባድ ብጥብጥ ውስጥ ለተጠመዱ በሚሊዮኖች የተቆጠሩ ህጻናት የመከራ የፍርሃትና የሀዘን አመት እንደሆነ ይናገራል። የዩኒሴፍ የቀውሶች ጉዳይ የህዝብ ግንኙነት ኃላፊ ሴራ ክራው፣ ሲናገሩ ልጆች በግድ በተዋጊነት የተመለመሉበት በተፋላሚ ወገኖች ሆን ተብሎ የጥቃት ኢላማ የተደረጉበት አመት መሆኑን ያስረዳሉ። ይህ የዓለም የሪፖርት ካርድ ቢሆን በቀጥታ ወደቅን ማለት ነው። ለልጆች እጅግ በጣም የከፋ የስቃይ አመት ነው። ከአሁን ቀደም ታይቶ በማይታወቅ ደረጃ ልጆች ለጉዳት የተጋለጡበት አመት ሆኖ ነው የሚያልፈው። በቅርብ አመታት እንደዚህ ቁጥራቸው የበዛ ህጻናት በግጭት በጦርነትና በሁከት በቀጥታ የተጠቁበት አመት የለም። ስር የሰደዱ ነገር ግን በጣም ከባድ ያልሆኑ ግጭቶች በሚካሄዱባቸው የጦርነት ቀጠናዎች 15 ሚሊዮን ህጻናት በቀጥታ 230 ሚሊዮን ህጻናት ደግሞ በተዘዋዋሪ ለጉዳት ተዳርገዋል። ህጻናቱ የተጋለጡት ገደብ የለሽ ለሆነ ስቃይ እንደሆነ ዩኒሴፍ ያስረዳል። ትምህርት ክፍላቸው ቁጭ ብለው ትምህርታቸውን ሲከታተሉ የተገደሉ፣ በየመኝታቸው በተኙበት የተገደሉ አሉ። ለወላጅ አልባነት ተዳርገዋል፣ ተጠልፈዋል፣ የማሰቃየት ተግባር ተፈጽሞባቸዋል ሲል ዩኒሴፍ ያብራራል። ከአንድ ዓመት በፊት በመካከለኛው አፍሪካ ሪፑብሊክና በደቡብ ሱዳን የእርስ በርስ ጦርነቶች መቀስቀሳቸው በሚሊዮኖች የተቆጠሩ ልጆችን ለስቃይ ዳርጓል፣ መጠነ ሰፊ ለሆነ ሰቆቃ አጋልጧል። በእነዚህ ሀገሮች በተቀሰቀሱት ጦርነቶች ምክንያት በብዙ መቶ ሺዎች የተቆጠሩ ልጆች ከቀያቸው መሰደዳቸውን ዩኒሴፍ ያስረዳል። ብዙዎች ተገድለዋል፣ ለአካል ጉዳት ተዳርገዋል፣ ብዙ ሺዎችም ለከባድ ረሃብና ወረርሽኝ መጋለጣቸውን ጨምሮ ዘርዝሯል። የመካከለኛው ምስራቅ አካባቢ ውጊያዎችም በተለይ በህጻናትና በሴቶች ላይ ከባድ ስቃይ ማስከተላቸውን ዩኒሴፍ አትቷል። በዚህ ዓመት ውስጥ ጋዛ ላይ ለ50 ቀናት የዘለቀው ውጊያ 538 ልጆች ሲገደሉበት 54 ሺህ ህጻናት ለጎዳና ኑሮ ተጋልጠዋል ብሏል። ኢራቅ ውስጥ ሴቶችና ልጃገረዶች የወሲብ ጥቃት ተፈጽሞባቸዋል፣ በባርነት እየተሸጡ ከአገር ወደ አገር ተነድተዋል። በሶሪያ ጦርነት ከተጎዱት ከ7.3 ሚሊዮን ከሚበልጡት ህጻናት መካከል ብዙዎቹ ተገለዋል ወይም ቆስለዋል። የሁለቱ ሀገሮች ህጻናት ከጊዜ ወደ ጊዜ እጅግ ለከፋ ጭካኔ የተሞላበት ጥቃት እየተጋለጡ መሆኑን የህጻናት መርጃው ድርጅት ያወሳል። በዩክሬንም ቢሆን በሩሲያ የተደገፈው አመፅ በሚያዝያ ወር ከተቀጣጠለበት ጊዜ አንስቶ ከአንድ መቶ ሺህ የሚበልጡ ህጻናት ከመኖሪያቸው መፈናቀላቸውን ያወሳው ዩኒሴፍ የሚገደሉትና ለአካል ጉዳት የሚዳረጉት ልጆች ቁጥር እየጨመረ መሆኑን ተናግሯል። ከተጠቀሱት ግጭቶች ተጨማሪ አለ ዩኒሴፍ። በዚህ የአውሮፓውያን አመት መጠነ ሰፊ ለሆነ አዲስ የጤና አደጋ ህጻናት ተጋልጠዋል። በጊኒ በላይቤሪያና በሴራሊዮን የተዛመተው የኢቦላ በሽታ ወረርሽኝ ምክንያት በሺዎች የተቆጠሩ ህጻናት ወላጆቻቸውን ተነጥቀዋል። ከትምህርት ገበታቸው የተፈናቀሉት ልጆች ቁጥር ደግሞ ከአምስት ሚሊዮን በላይ እንደሚሆን ነው የሚገመተው የዩኒሴፍ የህዝብ ግንኙነት ባለስልጣኗ ሴራ ክራው Never before have we seen a public health emergency that has affected children, their health. የህፃናቱን ጤና ኑሮ፣ የወላጆቻቸውን ኑሮ፣ ትምህርታቸውን፣ እያንዳንዷን የዓለማቸውን ገጽታ አሁን ኢቦላ እያደረገ ባለው ደረጃ የመታ የህዝብ ጤና ቀውስ አይተን አናውቅም። ምንም እንኳን ያሉት ፈተናዎች እጅግ የከበዱ ቢሆኑም በሚሊዮኖች ለተቆጠሩቱ በግጭቶች የተጠመዱ ህጻናት ተስፋ አለመጥፋቱን ነው ዩኒሴፍ በማስከተል የሚያስገነዝበው። የተባበሩት መንግስታት ድርጅትና የግል የእርዳታ ድርጅቶች በአንድ ላይ ሆነው አመቱን ሙሉ ነፍስ አድን እርዳታዎችን ሲያደርጉ፣ አንገብጋቢ የሆኑ አገልግሎቶችን ሲሰጡ መቆየታቸውን ዩኒሴፍ ሳያስረዳ አላለፈም። ከአገልግሎቶቹ መካከል ትምህርትና ለአሰቃቂ ሁኔታ ተጋልጠው በከባድ ፍርሃት ለተዋጡ ሕፃናት አስፈላጊውን ድጋፍ መስጠት የመሳሰሉት እንደሚገኙበት ዩኒሴፍ ጠቅሷል። ቆንጅትን ላመስግን። የምንሰናበተው ግን በቀጣዩ የገና በዓል ሙዚቃ ይሆናል። And nature ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው እዚህ ላይ ተጠናቀቀ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችው ሳስተናግዳቸው የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ንጉሡ ታምሬ ነው። መልካም ምሽት።